hagernya report ሳፋሪኮም ኢትዮጵያ በ1.5 ቢሊዮን ዶላር ተጨማሪ ማስፋፊያ አደርጋለሁ አለ። ሳፋሪኮም በ2500 የኔትወርክ ማማዎች አገልግሎት እየሰጠሁም ነው ብሏል። ሳፋሪኮም ኢትዮጵያ ሰሞኑን እንዳስታወቀው በቀጣዮቹ ሶስት ዓመታት ውስጥ ለኔትወርክ ማስፋፊያ 1.5 ቢሊዮን ዶላር መድብ ያለሁ ብሏል። ተቋሙ አክሎም በሀገሪቱ የተለያዩ አካባቢዎች በተጠቀሱት ዓመታት ውስጥ 5000 አዳዲስ የኔትወርክ ማማዎችን እንደሚተክልም አስታውቋል። ከኢትዮ ቴሌኮም ጋር በተደረገ የሁለትዮሽ ስምምነት የኔትወርክ አገልግሎቱን ለደንበኞቹ እየሰጠ መሆኑን ያሳወቀው ሳፋሪኮም ቀስ በቀስ የራሱን ኔትወርክ መስመር እየገነባ እንደሆነም ገልጿል። አሁን ላይ በ2500 ኔትወርክ ማማዎች አገልግሎት እየሰጠው ነው ያለው ሳፋሪኮም ኢትዮጵያ ከዚህ ውስጥ 1500 ያህሉ ራሴ የገነባቸው ናቸውም ብሏል። ሳፋሪኮም ኢትዮጵያ አገልግሎቱን በ280 ከተሞች ማዳረሱንም አስታውቋል። ሳፋሪኮም ኢትዮጵያ የመጀመሪያውን አገልግሎት ነሐሴ 2014 ዓ ም በድሬዳዋ ማስጀመሩ ይታወሳል ይገኛል። ድርጅቱ በቀጣዮቹ ሶስት ዓመታት ውስጥ ለ50 በመቶ ህዝብ እንዲሁም በቀጣዮቹ 10 ዓመታት ውስጥ ደግሞ 98 በመቶ ለሚሆኑ ኢትዮጵያውያን የቴሌኮም አገልግሎት የመስጠት ዕቅድ እንዳለው አስታውቋል። ሳፋሪኮም ኢትዮጵያ ቮዳኮም ግሩፕ፣ ቮዳፎን ግሩፕ እንደዚሁም ሲሚቶም ኮርፖሬሽን እና ሲዲሲ ግሩፕን ያካተተ ነው። የአውሮፓ ህብረት የኢትዮጵያ መንግስት ህጋዊ ያልሆኑ ዜጎቹን ለመመለስ ቸልተኛ ነው ያለውን የኢትዮጵያ መንግስት አስተባበለም። በብራሰልስ የሚገኘው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኤምባሲ የአውሮፓ ህብረት ምክር ቤት ለኢትዮጵያውያን ዜጎች ቪዛ በሚሰጥበት ሂደት ላይ የጣለው ጊዜያዊ እገዳዎችም አሳሳቢ ናቸው ብሏል። ባለፈው ሳምንት መጀመሪያ ህብረቱ የቪዛ አመልካች ኢትዮጵያውያን አስፈላጊ ሰነዶችን በሙሉ ማሟላትና በአውሮፓ ህብረት ህግ የተቀመጠውን መደበኛ መስፈርቶች ከማሟላት በተጭ በተጨማሪ ዲፕሎማቶችና አገልግሎት ፓስፖርት የቪዛ ክፍያን ለመፈጸም የሚገደዱ መሆኑን እንዳስታወቀ ሰሞኑን ተገልጿል። የኢትዮጵያ ኤምባሲ በብራሰልስ እንዳስታወቀው ይህ ውሳኔ የተካሄደው በአውሮፓ ህብረት አባል አገራት እንዲቆዩ ህጋዊ ፈቃድ የተነፈጋቸው ኢትዮጵያውያንን ወደ አገራቸው እንዲመለሱ ሁለቱም ወገኖች በቅርበት እየሰሩ ባሉበት ወቅት ነው ሲል አጣጥሏል። ህብረቱ በበኩሉ እዚህ ውሳኔ ላይ የደረሰው የኢትዮጵያ መንግስት በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቹን ለመመለስ የሚደረገው ጥረት ላይ በቂ የሆነ ትብብር በኢትዮጵያ በእኩል ማድረግ ባለመቻሉ እንደሆነ መግለጹ ይታወሳል። የኢትዮጵያ ኤምባሲ መግለጫ የምክር ቤቱ ውሳኔ በኢትዮጵያና በአውሮፓ ህብረት መካከል ያለውን ጠንካራ ትብብርና ኢትዮጵያውያንን ወደ ሀገራቸው ለመመለስ የሚደረገውን ጥረት ያላገናዘበ ነው ሲል ኮንኖታል። የምክር ቤቱ እርምጃ ኢትዮጵያውያን ከአውሮፓ ህብረት አባል ሀገራት ወደ ሀገራቸው የሚመለሱበትን የቅበላ ስነ ስርዓት ስምምነት ተግባራዊ ለማድረግ እየተከናወኑ ያሉትን ተግባራዊ እርምጃዎችንም የሚያደናቅፍ ነው ብሎታል። ኤምባሲው የአውሮፓ ህብረት ምክር ቤት አቋሙን እንደገና እንዲመረምርም ጠይቋል። የአውሮፓ ህብረት ለኢትዮጵያውያን የሚሰጠው ቪዛ አሰራር ላይ ገደብ መጣሉንና ዜጎች ቪዛ ለማግኘት ይወስድ የነበረው የ15 ቀናት ክብደትን በሶስት እጥፍ በመጨመር ወደ 45 ቀን ማራዘሙ ይታወሳል። ኢትዮጵያ የጉበት በሽታ እየተስፋፋባቸው ካሉ ሀገራት መካከል አንዷ መሆኗን የዓለም ጤና ድርጅት አስታወቀም። የዓለም ጉበት በሽታ ጉባኤ ሰሞኑን በፖርቹጋል ተካሂዷል። በዚህ ጉባኤ ላይ እንደተገለጸው በዓለማችን በየዕለቱ 3500 ሰዎች በጉበት በሽታ እየሞቱ እንደሆነ ተገልጿል። በዓለም ጤና ድርጅት የኤችአይቪ ሄፓታይተስ እና ተላላፊ በሽታዎች ፕሮግራም ኃላፊ ሜግ ዶርሂርቲ በጉበት በሽታ ከሚሞቱት ውስጥ 83 በመቶዎቹ በሄፓታይተስ ቢ በተሰኘው የጉበት በሽታ የሚሞቱ ናቸው ብለዋል። በጉበት በሽታ የሚጠቁ ዜጎች እየጨመረ ነው ያሉት ኃላፊው 63 በመቶ ያህሉ ተጠቂዎች የአፍሪካ ዜጎች ናቸው ሲሉም ገልጸዋል። በየዕለቱ ስድስት ሺህ ሰዎች በጉበት በሽታ እየተጠቁ ነው ያለው የዓለም ጤና ድርጅት ተጠቂዎቹ በቂ ሕክምና እያገኙ እንዳልሆነም በድረገጹ በወጣው መግለጫ አስታውቋል። በሽታው የተስፋፋባቸው ካሉት ሀገራት መካከል ኢትዮጵያ፣ ቻይና፣ ባንግላዴሽ፣ ናይጄሪያ፣ ህንድና ኢንዶኔዥያ ተጠቅሰዋል። በ187 ሀገራት በተጠና ጥናት መሰረትም የጉበት በሽታ በየዓመቱ እየጨመረ እንደሆነ የተገለጸ ሲሆን ከጠቅላላው ተጠቂዎች ውስጥ መድኃኒት እያገኙ ያሉት ሶስት በመቶዎች ብቻ ናቸውም ተብሏል። በአፍሪካ ከሚወለዱ አምስት ሕፃናት መካከል አንዱ ብቻ የጉበት በሽታ መከላከያ ክትባት እየወሰደ ነው ሲል ድርጅቱ አስታውቋል። የገበታ ለሀገር ሎጆችን የማስተዳደር ኃላፊነት ለኢትዮጵያ ስካይላይት ሆቴል ተሰጠም። የጠቅላይ ሚኒስትር ጽህፈት ቤት ይፋ ባደረገው መረጃ እንደተገለጸው ፕሮጀክቶቹ በአማራ በኦሮሚያ እና በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስታት የተሰሩ ናቸው። በገበታ ለሀገር የተገነቡ ሎጆችን ስራ የማስኬድ ኃላፊነት በኢትዮጵያ አየር መንገድ ስር ለሚገኘው ኢትዮጵያ ስካይላይት ሆቴል እንዲወስድ ሰሞኑን ስምምነት ተፈርሟል። በዚህም እስካሁን የተጠናቀቁት ሀላላ ኬላ ጨበራ ጩርጩራ ና ወንጪ ኤኮሎጅ በስካይላይት ሆቴል የሚተዳደሩ ይሆናል ተብሏል። የጎርጎራ ፕሮጀክትም ሲጠናቀቅ በዚሁ ስር የሚተዳደር እንደሚሆን ተገልጿል። ለኢትዮጵያ አየር መንገድ የተሰጠው ኃላፊነት የተሻለ አገልግሎት እንዲሰጥና ለዓለም አቀፍ የቱሪዝም መዳረሻነት ትውውቅ ከፍ ያለ እድል ስለሚፈጥር እንደሆነ ተመላክቷል። በመጨረሻም በኢትዮጵያ ከስድስት ሺህ በላይ የስፖርት ውርርድ ቤቶች ተዘጉ። በአዲስ አበባ ባለፉት ዘጠኝ ወራት ውስጥ ከ6000 በላይ የስፖርታዊ ውርርድ ማከናወኛ ቤቶች መታሸጋቸው ተገልጿል። አዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ባለፉት ዘጠኝ ወራት የኅብረተሰቡን ሰላም አውከዋል ባላቸው የተለያዩ ሥራዎች ላይ እርምጃ መውሰዱን ገልጿል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ የውርርድ ቤቶችን ጨምሮ ጫት ማስቀም፣ ሽሻ ማስጨስና የመሳሰሉት ጉዳዮች ይፈጸሙባቸው የነበሩና የወንጀል ድርጊቶች የሚታይባቸው ተግባራት ላይ እርምጃ እንደተወሰደ ገልጸዋል ድርጊቶች ትምህርት ቤቶች አካባቢ የመማር ማስተማር ሂደትን እያስተጓጉሉ ነበሩ ብለዋል። የከተማው አስተዳደር ከዘጋቸው ተቋማት መካከል 6726 የሚሆኑት የስፖርታዊ ውርርድ ቤቶች በተለምዶ ቤቲንግ ቤቶች መታሸጋቸውን አስታውቀዋል። በዚህ ዘርፍ ተሰማርተው የነበሩ የንግድ ድርጅቶች ወደ ሌላ የስራ ዘርፍ እንዲቀይሩ እየተደረገ መሆኑንም ኃላፊዋ አክለው ተናግረዋል። ፍርድ ቤት ቅጣት ጥሎባቸው ከታሸጉ በኋላ እቃውን እንዲያወጡ ተጠይቀው ፈቃደኛ ባልሆኑት ላይ ፖሊስ እና የደንብ ማስከበር አካላት ከሰላምና ጸጥታ ተቋማት ጋር በመቀናጀት ሕግን ለማስከበር እየሰሩ ነው ብለዋል። የከተማው አስተዳደር ባሳለፍነው ታህሳስ ወር ላይ ባወጣው ሪፖርት ከሶስት ሺህ በላይ የስፖርታዊ ውርርድ ቤቶችን ዘግቶ ነበር። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።